በሳርሲስ ከተማ የሚኖሩት ቱኒዚያዊው ቼምሰዲን ማርሱክ ሁለት ጠርሙስ ውሃ ይዘው ከአንድ የቆሻሻ ማከማቻ አቅራቢያ ወደሚገኘውና ማንነታቸው ያልታወቁ ሰዎች መካነ መቃብር የሚል በብዙ ቋንቋዎች የተጻፈ ምልክት ወደሚታይበት ቦታ ይሄዳሉ። ባለፈው ዓመት በዚሁ ቦታ ከ350 የሚበልጥ የስደተኞች አስክሬን ተቀብሯል። በዚህ በተያዘው ጎርጎሪዮሳዊ 2017 ዓ በዚሁ ቦታ የተቀበሩት ስደተኞች ቁጥር 74 ነው። ማርሱግ ይኸው ቁጥር ሊጨምር ይችላል ብለው ሰክተዋል። ምክንያቱም በክረምቱ ወራት ከምስራቅ የሚመጣው ነፋስ በሚያይልበት ጊዜ ያኔ ባህሩ ብዙ አስከሬኖችን ወደ ሳርሴስ ባህረ ሰላጤ ይገፋቸዋል። በቱኒዚያ ደቡባዊ የባህር ጠረፍ ላይ የምትገኘዋ ትንሿ የሳርሴስ ከተማ ወደ አውሮፓ ለመምጣት የሚፈልጉ ስደተኞችን ያሳፈሩ ጀልባዎች ከሚነሱበት የሊቢያ ድንበር 50 ሜትር ገደማ ርቀት ላይ ነው የምትገኘው። እነዚህ ማርሱክ የሞት ጀልባዎች ብለው የሚጠሯቸው ጀልባዎች አዘውትረው የመስመጥ ችግር ያጋጥማቸዋል። ተሳፋሪዎቹ እድለኞች ከሆኑ መንግስታዊ ያልሆኑ ድርጅቶች ወይም የአካባቢ ሀገራት የባህር ኃይላት ይደርሱላቸውና ከመሞት ይድናሉ። ያልታደሉት ደግሞ መጨረሻቸው ሳርሲስ እንደሆነ ነው ማርሱግ በትካዜ የሚናገሩት። የሃምሳ ሁለት ዓመቱ ቱኒዚያዊ ማንነታቸው የማይታወቁትን ሰዎች መቃብር አዘውትረው ይጎበኛሉ። አልፎ አልፎም በመቃብሮች መካከል ተከዝ ብለው ሲቆሙ ወይም ጎንበስ ብለው አፈር የተከመረበት መቃብር ላይ የተከሉትን አበባ ውሃ ሲያጠጡ ይታያሉ። በሁለት ህጻናት መቃብርም ላይ ሌጎ ወይም የሚገጣጠሙና ትናንሽ መጫወቻ መኪናዎችንም አስቀምጠዋል። ምንም እንኳን የሟቾችን ስምም ሆነ ትውልድ ቦታ ባያውቁም በግብረ ሰናዩ የቱኒዚያ ቀይ ጨረቃ ድርጅት ውስጥ በፈቃደኝነት የሚሰሩት ቼምሴዲን ማርሱግ እያንዳንዱ መቃብር የራሱ ታሪክ አለው ይላሉ። በአንዱ መቃብር ላይ ብቻ ቁጥር ተጽፎ ይታያል። የአንድ ማንነቷ የታወቀች ሴት መቃብር መሆኑን ነው ማርሱግ የገለጹት። እዚህ የተቀበረችው ሮዝሜሪ ትባላለች። የ28 ዓመት ናይጄሪያዊት አስተማሪ ነበረች። ባለፉት የጸደይ ወራት ነበር ሰጥማ ህይወቷን ያጣችው። የቱኒዚያ ባህር ጥረፍ ጠባቂዎች ካደጋው የተረፉትን 126 ስደተኞች ወደዚችው ከተማ አምጥቷቸዋል። የሮዝሜሪም ወዳጅ እዚህ በመጠለያ ጣቢያ ውስጥ ይኖራል። ከትናንት ወዲያ አበባ ይዞ ወደ መቃብሯ መጥቶ ነበር። የምንል ስም ቸምሰዲን ማርሱግ አሳስጋሪ ነበሩ። ከጎርጎሪዮሳዊው 1990ዎቹ ዓመታት መጨረሻ ወዲህ ግን እሳቸውና አቻዎቻቸው በአሳፈንታ ወጥመዳቸው ውስጥ አስከሬኖችና የሰውነት አካላትን ማግኘት ጀመሩ። ያኔ ከመስሪያ ቤቶች ጋር በመተባበር አስከሬኖችን የመቅበሩን ስራ ተያያዙት። ግን የውጭ ዜጎች አስከሬን በመብዛቱ ለሀገሬው ሰው ቦታ የለም ሲሉ የሳርሴስ ከተማ ነዋሪዎች ቅሬታ አቀረቡ። በዚህም የተነሳ የከተማይቱ አስተዳደር የስደተኞቹ አስከሬን በከተማይቱ ዳር ነዋሪዎች ቆሻሻ ለመጣያ በሚጠቀሙበት ቦታ እንዲቀበር ማዘዙን ማርሱግ አስታውቀዋል። እነዚህ ሰዎች በትውልድ ሀገራቸውና ሊቢያ ውስጥ በደል ይደርስባቸዋል። ከፊሎቹ በበረሃ አሊያም ለሞት በሚያጋልጡ አደገኛ የጀልባ ጉዞዎች ሕይወታቸው ያልፋል እና ቢያንስ በክብር ሊቀበሩ ይገባል ባይ ነኝ። ማርሱግ ይህ ስራቸው ቀላል ባይሆንም እንደተቀበሉት ይናገራሉ። ምክንያቱም ሞት ፊት ሁሉም ሰው እኩል ነው ብለው ስለሚያምኑ የሰው ልጅ አሁን በምድር የቀረውን ንዑሱን ስብ እና ለመጠበቅ ካልሞከረ በስተቀርም በቅርቡ ሶስተኛው የዓለም ጦርነት ሊፈነዳ እንደሚችል ማርሱግ በስጋት ገልጸዋል።